The Voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ25 እና በ31 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምራል ሲሆን በባለቤቴ ላይ የወሲብ ጥቃት እንደተፈጸመባት ገልጬ በአየር ላይ አቅርባችሁ ሌሎች ሰዎች ሊማሩበት የሚችሉት ነገር ካለ በዛ መሰረት ነው የደወልኩት። አቶ መላኩስ በደላቸውን ተናገሩ። ባለቤታቸው ይህን ያረጋግጣሉ። መልሱ አሁነው ሁለቱንም አወያይተናል። በወደፊቱ የምመኘው በሰፊው እያንዳንዱ ካህን መታወቂያ ወረቀት ሊኖረው ይገባል። የትም ቦታ ለማገልገል በሄደበት ጊዜ ያ መታየት አለበት። ፕሮፌሰር ጌታቸው ካሉት ጋር የተገናኘ ነው። የህይወት ጥሪ ያላቸው ሰዎች በምንም አይነት የትም ቦታ ቢሄዱ እግዚአብሔርን ያስከብራል። ቀደም ሲል ያዳመጣችኋቸውን ፕሮፌሰር ጌታቸው ኃይሌን ከኒውዮርክ የተከተሉትን ቄስ ዶክተር ቶሎሳ ጉዲናን ከአትላንታ ጆርጂያ ይዘናል። ምን መደረግ አለበት በሚለው ሀሳብ ዙሪያ ሊያወያዩን የሃይማኖት መሪዎች ሚናስ ምን ሊሆን ይገባል የሚለው ጥያቄ የበኩላቸውን ሊነግሩን ሁሌም አጓጊው የንጉሥ አክሊሉ ዝግጅት የማይቀር ነው፤ ጠብቁት። የአድማጮች አስተያየትም ተካትቷል። ዛሬ የማይቀረው የሳምንቱ ምርጥ ግጥምም በገጣሚው አንደበት ይነበባል። የዛሬ ታህሳስ 24 2007 ዓመተ ምህረት የዝግጅት ዝርዝራችን እዚህ ላይ አብቅቶ እጅጉን እንደመሰነበታችሁ የሚለው የአክብሮትና የናፍቆት ሰላምታችን ተካትቶ ተመልሰን እንመጣለን የዓለም ዜናው ተሰምቶ ጤና ይስጥልኝ! ክቡራትና ክቡራን አድማጮች እንደምን አመሻችሁ። አሉላና አዲሱ በግጥም ወደ እኔ አቀብለውታል ማይክሮፎኑን። እኔም የሰዓቱን የዓለም ዜና አሰማችኋለሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ቴክኒሻኑ ትዋይት ጀስቲን በስቱዲዮ መሳሪያዎች ላይ ይገኛል። የአዲስ አበባ ቀላል ባቡር ፕሮጀክት ዛሬ የሙከራ ስራ ጀመረ። እስክንድር ፍሬው ከአዲስ አበባ አጭር ዘገባ አለው። በግንባታው የመጨረሻ ደረጃ ላይ የሚገኘው የአዲስ አበባ ቀላል ባቡር ፕሮጀክት ጠቅላይ ሚኒስትር ኃይለማርያም ደሳለኝን እና ከፍተኛ የመንግስት ባለስልጣናትን በማጓጓዝ የሙከራ ስራ ጀምሯል። የአዲስ አበባ ቀላል ባቡር ፕሮጀክት የቅድመ አገልግሎት የሙከራ ጉዞ መጀመሩ ዛሬ የሙከራ ስራ የጀመረው 34 ኪሎ ሜትር ከሚረዝመው የቀላል ባቡር ፕሮጀክት አንዱ የሆነው ከቃልዲቲ የሚነሳው መስመር ነው። አራት ባቡሮች ጠቅላይ ሚኒስትር ኃይለማርያም ደሳለኝንና ሌሎች ከፍተኛ የመንግስት ባለስልጣናትን እንደዚሁም የተለያዩ የህብረተሰብ ክፍሎችን ከዚሁ ከቃልዲቲ እስከ መስቀል አደባባይ አጓጉዘዋል። ሆኖም የባቡር መስመሩ ቢያንስ ለሶስት ወራት መደበኛ የማጓጓዝ አገልግሎት እንደማይጀምር ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ጠቁመዋል። በአለም የህዝብ ትራንስፖርት ባቡሮች የደህንነት መስፈርት መሰረት ቢያንስ ለሶስት ተከታታይ ወራት ህዝብን ሳይጭን ለደህንነት ሲባል ሙከራ ማድረግ ያለበት በመሆኑ ይሄንን ስራ የምንጀምርበትና አስተማማኝ የደህንነት ሁኔታ እንዲኖር በማድረግ ስራው በሚቀጥሉት ወራት በሙከራ ደረጃ የሚቆይበት ደረጃ ላይ ደርሰናል። በመጠናቀቅ ላይ የሚገኘው የአዲስ አበባ የቀላል ባቡር ፕሮጀክት ከ475 ሚሊዮን ዶላር በላይ ወጪ ተደርጎበታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ምዕራባዊቱን ቁልፍ ከተማ ማይ ዱጉሪን ለመያዝ ያደረገውን ጥረት ኃይሎቹ ያከሸፉት መሆኑን የሀገሪቱ ጦር አስታወቀ። በማይ ዱጉሪ ከተማ ላይ የተሰነዘረው ጥቃት በቁጥጥር ስር የዋለው ቦኮ ሀራም ከተማይቱን በአራት አቅጣጫ ባሉ መንገዶች አስራ ሁለት ሰዓት ከበባ ካደረገ በኋላ መሆኑን ጦሩ አስታውቀዋል። ግብጽ ውስጥ የታገደውን ሙስሊም ወንድማማችነት ፓርቲ ትደግፋላችሁ ተብለው ከታሰሩት ሶስት የአልጀዚራ ጋዜጠኞች አንዱ የሆነው አውስትራሊያዊው ፒተር ግሬስት ዛሬ ተለቆ ከሀገር እንዲወጣ ተደርጓል። ዮርዳኖስ በእስላማዊ መንግስት ቡድን የተያዘባትን የጦር ጀት አብራሪዋን ለማስለቀቅ የምትችለውን ሁሉ እንደምታደርግ ንጉሥ አብደላ ዳግማዊ አስታወቁ። ሶሪያ ዋና ከተማ ደማስቆ ውስጥ የሺዓ ሙስሊም አማጽያንን ወደ አምልኮ ቅዱስ ስፍራ ሲወስድ በነበረ አውቶቡስ ላይ የደረሰ ፍንዳታ ቢያንስ ሰባት ሊባኖሳውያን ሺዓ ሙስሊሞችን ገደለ። ለጥቃቱ የሶሪያው የአልቃይዳ ግብረአበር ቡድን ኑስራ ግንባር ኃላፊነት ወስዷል። ምሥራቅ ዩክሬን ውስጥ ከትናንት ጀምሮ በተካሄዱ ውጊያዎች ቢያንስ አስራ ሶስት ዩክሬናውያን ወታደሮችና ሰባት ሲቪሎች መገደላቸው ተገለጸ። በሺዎች የሚቆጠሩ የሆንግ ኮንግ ነዋሪዎች ዛሬ በተቃውሞ ሰልፍ የከተማይቱን ጎዳናዎች እንደገና አጨናንቀው ውለዋል። ዛሬ በአሜሪካ በይፋ ያልታወጀ በዓል ቢጤ ነገር ነው። የሱፐርቦል ምሽት ይባላል። ከጥቂት ሰዓት በኋላ ለወራት ሲካሄድ የቆየው የአሜሪካው ፉትቦል ግጥሚያ ማጠቃለያ ፍጻሜ ይካሄዳል። በዛሬው ግጥሚያ የምዕራብ ጠርዝ ግዛቷ ዋሽንግተን ዋና ከተማ ሲያትል ሲሆክስ እና የምስራቅ ጠርዞቹ የኒው ኢንግላንድ ፔትሪየትስ ናቸው የሚጋጠሙት። የአሜሪካው ፉትቦል ፉትቦል የሚባለው እንደ እንግሊዙ ሶከር በእግር ስለሚጫወቱት ሳይሆን የጫማዋ ርዝመት የኳሷ ርዝመት አንድ ጫማ ስለሆነ ነው። ከአሜሪካ ፉትቦል ወደ አፍሪካ ፉትቦል በቀጥታ እናምራ። በአፍሪካ እግር ኳስ ዋንጫ ውድድር አስተናጋጅ ኢኳቶሪያል ጊኒ ፈጽሞ ያልተጠበቀው ውጤት እያስመዘገበች ነው። ለሩብ ፍጻሜ ስምንቱን ቡድኖች መቀላቀሏ ሲያስገርም፣ ትናንት ጠንካራውን የአፍሪካ ቡድን ቱኒዚያን ሁለት ለአንድ አሸንፋ ወደ ግማሽ ፍጻሜ አልፋለች። የኪንሻሳው ዲሞክራሲያዊት ሪፐብሊክ ኮንጎ ቡድን ከኋላ ተነስቶ የብራዛቪሉን የኮንጎ ሪፐብሊክን ቡድን አራት ለሁለት ሸኝቶ ለፍጻሜ ካለፉት አንዱ ሆኗል። ሌሎች የግማሽ ፍጻሜ አላፊዎች ከሚለዩበት አንዱ በሆነውና አሁን ከጥቂት ደቂቃዎች በፊት ባበቃው ጋናና ጊኒ ባደረጉት ግጥሚያ ጋና ጊኒን በቀላሉ ሶስት ለባዶ አሸንፎ ወደ ግማሽ ፍጻሜ ያለፉትን ሁለቱን ተቀላቅሏል። ቀጥሎ ተጋጣሚዎች አይቮሪኮስትና አልጄሪያ ይሆናሉ። አሁን ለልዩ መስኮታችን አጭር ዘገባ ሰሎሞን ክፍሌ። እንደምን አመሽታችሁልኛል? የተከበራችሁ አድማጮች በሰላሳኛው የአፍሪካ እግር ኳስ ዋንጫ አስተናጋጅ ኢኳቶሪያል ጊኒ ወደ ግማሽ ፍጻሜው ውድድር አልፋለች። ትላንት በሩብ ፍጻሜው ጠንካራ የተባለውን የቱኒዚያ ብሔራዊ ቡድን በተጨማሪ ሰዓት ሁለት ለአንድ አሸንፋ ነው ወደ ግማሽ ፍጻሜው የተሸጋገረችው። የኮንጎ ዲሞክራቲክ ሪፑብሊክ ቡድንም ሁለት ለዜሮ ሲመራ ቆይቶ ኮንጎ ብራዛቪልን አራት ለሁለት በማሸነፍ ወደ ግማሽ ፍጻሜው ማለፍ ችሏል። የፊት አጥቂ ተጫዋቹ ያኒክ ቦላሲ ከድሉ በኋላ ሲናገር ከእንግዲህ ወዲያ የሚያቆመን የለም ዋንጫው የእኛ ነው ብሏል። ለእኛ ፈጣን አጥቂዎች አስፈላጊ ነገር ቢኖር የተቃራሚ ቡድኑን ተከላካዮች አልፎ ፍጹም ቅጣት ክልል ውስጥ መድረስ ነው ያን ካደረግን ኳስ አትመለስም መረብ ላይ ታርፋለች ሲልም አክሏል። ባልደረባ የገዛ ሕንፅዮን መስቀል ሁለቱንም፣ ማለት የሁለቱን ኮንጎዎችና ኢኳቶሪያል ጊኒ ከቱኒዚያ ጋር ያደረጓቸውን ግጥሚያዎች በቴሌቪዥን ተከታትሏል። እስከ ዛሬ ከተደረጉት ሁሉ ተመልካችን ከመቀመጫ ቁጭ ብድግ ያደረገው የኮንጎዎቹ ጠንካራ ፉክክር ነው ይላል። ገዛኸኝ፣ መቀጠል ትችላለህ። አመሰግናለሁ ሰሎሞን። ሁለቱ ኮንጎዎች እንዲሁም የአስተናጋጇ ኢኳቶሪያል ጊኒ እና ቱኒዚያ ብሔራዊ ቡድኖች መካከል ትናንት የተደረገው ድራማዊ ትዕይንት በአፍሪካ ዋንጫ ታሪክ የማይረሱ ትዝታዎችን በተመልካች አእምሮ ፈጥሮ አልፏል። ያለምንም ግብ ለእረፍት የወጡት ሁለቱ ኮንጎዎች ከእረፍት መልስ በአምሳኛውና ስልሳ አንደኛው ደቂቃ እየተጠቁ ያሉት ኮንጎ ብራዛቪሎች አከታትለው ሁለት አግብተዋል። በዚህ ውጤት የጨዋታውን ጊዜ ሊጠናቀቅ ሀያ አንድ ደቂቃ እየቀረውም የኮንጎ ዲሞክራቲክ ቡድን የጨዋታውን ሂደት በፍጹም የበላይነት ተቆጣጥሮ የመጀመሪያ ግብ ባገኝ በጥቂት ደቂቃዎች ልዩነት አቻ የሚያደርገውን ሁለተኛ ግብ አስቆጥሯል። በቀሩት ጥቂት ደቂቃዎች ኮንጎ ዲሞክራቲኮች አጣድፈው ሌላ ተጨማሪ ሁለት ጎል በማከል በሀያ ደቂቃ አራት ጎል አምርቶ አስደናቂው ቡድን ወደ ግማሽ ፍጻሜ አልፏል። ተመልካቹን ቁጭ ብድግ ያደረገው የኮንጎ ዲሞክራቲክ ድንቅ የጨዋታ ፍሰት እስካሁንም ከታዩት የተሻለ ለመሆኑ የብዙዎች አስተያየት ሆኗል። ቀጥሎ የተጫወቱት የኢኳቶሪያል ጊኒ እና ቱኒዚያ ብሔራዊ ቡድኖች። በጨዋታውም እንደታየው የአሸናፊነቱን ግምት ለቱኒዚያ አዘን ብሎ ነበር። ጨዋታቸውን በመልሶ የማጥቃት ስልክ የጀመሩት የአስተናጋጇ ቡድን ወደ መጨረሻው የሲሼል ሱዳኛ በሰጡት አጨቃጫቂ ፍጹም ቅጣት አቻ ሆነው ወደ ተጨማሪ ሰላሳ ደቂቃ ተሸጋገሩ። በተጨማሪው ሰዓትም ቱኒዚያዎች ተጭነው ነበር። ሆኖም መቶ አስራ ሶስተኛው ደቂቃ ላይ ነው የቱኒዚያ ተከላካይ በሰራው ጥፋት ከአስራ ስድስት ክልል ውጪ የተሰጠውን ቅጣት በቀጥታ መጥቶ ኢኳቶሪያል ጊኒን ሁለት ለአንድ እንዲመራና ወደ ግማሽ ፍጻሜ እንዲያልፍ አድርጓል። በዚህም ቡድኑና ህዝቡ ሲጨፍ አምሽተዋል። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛህን ጽዮን መስቀል ነበር ከአዲስ አበባ። ቀጥሎ አልጄሪያና አይቮሪ ኮስት ይጫወታሉ። በዚሁ ላብቅ አድማጮች። በነገው መደበኛ የስፖርት ፕሮግራም በስፋት እመለስበታለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና ቆዩ። አመሰግናለሁ። ሰሎሞን ዜናዋ በቃ ለመጽሔት ወደ አዲሱና አሉላ ይደንቃል። ከታሪካዊው ግንብ ከፋሲለ ደስ ደጅ ከግቢው ባሻገር ፀሐይ ማደሪያዋን ከከተመችበት ከምዕራቡ ድንበር ወርቃማ ጨረሯን እየፈነጠቀች ዓይኔን ብትማርከው ውብ እጹብ ድምቀቷ ቃላት የማይገልጹት ብርሃናዊ መልኳ ስሜቴን ቢስበው እንዲያው በደመነፍ በካሜራ እርዳታ ያን ቅጽበት ልቀርጸው፣ ነበር ፍላጎቴ የአድማሱን ትይንት በፎቶ ላስቀረው እንጂ በዛፎቹ መሃል በልዩ ጥበቡ የተቀመጠውን መቻየሁ አርማውን መቻየሁ መስቀሉን፣ በፀሐይቱ ሞገስ የተከበበውን ይደንቃል አምላክ። አልተውኩሽም አልዘነጋሁሽም የሚላት መሰለኝ አገሬን ሊያጽናናት፣ በኢትዮጵያ ምድር፣ በኢትዮጵያ ሰማይ ምልክቱን ስሎ አለሁልሽ ሊላት ይኸው ነው መልእክቱ፣ ይኸው ነው ውበቱ። ግጥሟ የቋሚ አድማጫችን የቴዎድሮስ አበበ ድርሰት ነች። እናመሰግናለን ለዚህ ሀሳብ ያንሳሳች እና ያንቃቃችው ብዕሩን ከወረቀት እንዲያገናኝ ያበረታታችሁ እና። ቀልቡን አሰባስቦ እንዲጽፍ ያደረገችው እህቱ ሚሚሹ መሆኗን ነግሮናል። እህቴ የሚሚሹ አለ ቴዲ በላሊበላ ጉዞዋ፣ ፀሐይዋ ልትጠልቅ ስትል የሆነ ውበት አላት አይደል? ፀሐይ ከአድማስ ጀርባ ስትሸሸግ የሚፈጠረውን ውብ ትዕይንት በካሜራዋ ትቀርጻለች። ፎቶግራፉ በውስጡ የያዘውን ሰማያዊ አርማ፣ ጥልቅ ምስጢርና ታላቅ መልእክት ግን ፎቶውን በምታነሳበት ቅጽበት በፍጹም አላየችውም፣ አላሰበችውም ብሎናል ቴዲ። ቴዲ ደግሞ ያን ጥልቅ ምስጢር በቃላት ተረጎመው። አነሳስቶ ላስጀምረኝ ተብሎ አስጀምሮ ላስጨርሰኝ እንዲሉ፣ ላነቃቂ እንደርሱም አጠራር ሚምሹም ምስጋናችን ይድረስልን። በደረቁ እንዳይሆን ታዲያ ዜማም ጋብዘን ነው። አረንጓዴ፣ ቢጫ ቀዩ የአምላክ You must not demand you to lose

አረንጓዴ ዴ ቢጫ ቀዩ የአምላክ እጅ ስራ ጸሐይ። እናመሰግናለን በጣም። ቀጣዩ ዝግጅት አንተ ሰፋ ያለ ጊዜ የወሰድክበት መሰናዶ ነው። አዲሱ ሰፋ ያለ ጊዜ ብቻም አይደለም ሁሉ ላፈተናም ነበረው። እንዴት ማለት? በዝግጅቱ ላሳትፋቸው የጠየቅኳቸው አንዳንዶቹ ምን ያስፈልጋል ለምን አይቀርም ያሉ ወገኖች ነበሩ። አዲሱ እንዲህ ያለው ጉዳይ ደጋግሞ ይገጥመናል በተለያየ ጊዜ ያን አይነት የኤዲቶሪያል ውሳኔውን ቁም ነገሩ ምንድን ነው እንዴት ነው የሚለውን ጥያቄ ለመጠየቅ ስራውን የሚሰሩ ሰዎች መታየት ያለበትን ደግሞ በሚታይበት መልኩ እንዲደረግ ማገዙ ላይ ይመስለኛል። ከዛ አንጻርም ወሳኞቹ እኛ ነን። እናም ሆኖ ቀረበ ነገሩ ገፍቶ ስለመጣ ይልቁንም ብሶታቸውን ወደዚህ ጣቢያ ያደረሱት ወገኖች ጥያቄ ጫን በማለቱ ለዓለም አቅረብ አልተቻለም። እስኪ ዝግጅቱን አቅርበውና ታዲያ ለውይይቱ እንመለሳ። መልካም አሎላ። ነገሩ እንዲህ ነው አቶ መላኩ የሽዳኛ የተባሉ በሚኒሶታ የሴንት ፖል ከተማ አድማጭ ወደ ጣቢያችን ይደውሉና ይህን ይነግሩናል። በባለቤት ላይ የወሲብ ጥቃት እንደተፈጸመባት ለመግለጽ የደወልኩት ኦክቶበር ዘጠኝ እና አስር ባሉት ቀናቶች ውስጥ ነው። ይንና ለእናንተ ገልጬ በአየር ላይ አቅርባችሁ ሌሎች ሰዎች ሊማሩበት የሚችሉት ነገር ካለ እኛም ሀሳባችን መግለጽ እንድንችል በዛ መሰረት ነው እንግዲህ የደወልኩት። በነገራችን ላይ የፈረንጆቹ ኦክቶበር ዘጠኝ እና አስር መስከረም ሀያ ዘጠኝ እና ሰላሳ ነው። እና ባለቤቶ አቶ መላኩ ይህንኑ በይፋ ለመናገር ፈቃደኛ ናቸው? የወሲብ ጥቃቱን የፈጸሙት ማን ነው? ባለቤቴ ካላልት ሴት ፈቃደኛ ነች። በደሉ የደረሰው በፓስተር ተከስተ ጌትነት በሚባል ፓስተር ነው። ወይዘሮ ሳና ዳዳ ሰላም፣ እርስዎ ነዎት ያኔ ባለቤቶ፣ አቶ መላኩ የሲዳኛ ነው የሚባሉት? እሺ፣ እኛ ጋር ደውለው ነበር ቮይስ ኦፍ አሜሪካ። ባለቤቴ ላይ በደል ተፈጽሟል፣ አንድ የቤተክርስቲያን ኃላፊ ወይም ፓስተር ባለቤቴን አማግጧል፣ የመሳሰለ ነገር ነው ክሱ። መጀመሪያ እውነት ነው ወይ ከራሱ ለማረጋገጥ። እውነት ነው። የት ነው ተፈጸመው? ሂልተን ሆቴል ሚኔሶታ ከማ ጋር ነው ይሄ የተፈጸመው። ወይዘሮ ውሳና ፓስተር እና ወይም ዘማሪ ተከስተ ጌትነት። አሁን ከፓስተር ተከስተ ጌትነት መስማት ይኖርብናል። ምን ይላሉ? ይህን የቀረበቦትን ክስ ያምናሉ ወይስ ያስተባብላሉ? ለማለት በመጀመሪያዎቹ ሁለት ቀናት ስደውል አንስተውልኝ ተነጋግረናል። ከዚያ በኋላ ደጋግሜ ስደውል ጠፉብኝ። ከወዳጆቻቸው ስሰማ በራዲዮ መቅረብና ድምጻቸውን ማሰማት እንደማይፈልጉ ተረዳሁ። ይሁንና በሁለት ቀን ውይይታችን ያሉኝን በትክክል መዝግቤዋለሁ። በአሁኑ ሰዓት ከአገልግሎት ርቄ ራሴን እያስታመምኩ ነኝ። ለሆነው ነገር ሁሉ አቶ መልአኩን ይቅርታ መጠየቅ እፈልጋለሁ። በተወሰኑ ሁኔታዎች ራሴን መግታት ነበረብኝና ያ ባለመሆኑ በአንደኛ ደረጃ እግዚአብሔርን በድለናል። ቀጥሎም አቶ መልአኩን። ጥፋት ጥፋት ነውና እኔ ጥፋቱን እቀበላለሁ፣ ይቅርታም ልጠይቀው እፈልጋለሁ ነው ያሉኝ ፓስተር ተከስተ። ጉዳዩ ሽማግሌዎች ገብተውበት በእርቅና በይቅርታ ቢያልቅ እንደሚፈልጉም አበክረው ነግረውኛል። እስቲ ከወይዘሮ ሆሳና ጋር እንቀጥል። እንዴት ተጀምሮ እንዴት እዚህ ደረጃ ተደረሰ? ወይዘሮ ሆሳና ኮንፍራንስ ሲመጣ ባለቤቱም ደግሞ የምስራች የሰፈሬ ልጅ ነበረች። ከዛ ተዋወቅን። ሰላምታ እንዲያደርስልኝ ነግሬው ፎቶ ተነስተን እሷን ቁጥር ስጠኝ ስለው አይ የኔንም ቁጥሩ ሰጪ ደውዪልኝ ብሎ ቁጥሩም ሰጠኝ። ተለያየ። የዛ ቀን ምንም የሆነ የለም ምንም የለም። በዚሁ ተለያያችሁ? ተለያየ ነው። ከዚያ ፓስተር ተከስተ ከአዲስ አበባ ከመጡ አንድ ፓስተር ጋር ወይዘሮ ሳአና ወዳሉበት ስቴት ለአገልግሎት ሄደው እንደገና ይገናኛሉ። ሁለቱን አገልጋዮች ምሳ ለመጋበዝ አቅጄ እንግዳው ፓስተር ስላልቻሉ ፓስተር ተከስተም ብቻ ይዣው ወጣሁ ብለውኛል። ግብዣው ሆቴል ውስጥ ነው። እቤት ለምን አልጋበዟቸውም? ባለቤት ያልተመቸውም ነበር። ትምህርት ቤት ላይ ነበረ ባለቤቱ። ሆቴል እንደሚጋብዙ ያውቃሉ? ያውቃሉ። የትው ሄዳችሁ? ኦሊቭ ጋርደን ነው ሬስቶራንት። የጣሊያን ምግብ አላቸው እነሱ። እሺ ሁለታችሁ ብቻ ናችሁ? አዎ። ሄዳችሁ በላችሁ? አዎ። ምን በላችሁ? ስታ ምናምን የጣሊያን ምግብ። እሺ መልካም እንደው ለጨዋታው ያህል ነው። እሺ ከዛ በቃ ወጥተን እየሄድን እያለን በቃ ነገሮቹ ተቀየሩ ማለት ነው። ይሄ ከመንፈሳዊ በደንብ ከምናወራው እንትን ወደ እኔ አትራክሽን እንዳለው ተቀየረ። ከዛ ከወጣ ማታ ጀምሮ በቃ ይደውል ነበር። ነገሩ ያው ተቀየረ። ያወራል፣ ይጽፋል፣ ቴክስት ያደርጋል። የቆንጆ ይላል። እሶ ያነሳሉ ስልኩን አነሳለሁ። ምን ምን ታወሩ ነበር? ያው በደንብ አላስታውስም፣ ግን ከመንፈሳዊ ነገር የለቀቀ ወሬ ነው። ሚኔሶታው አገልግሎት አለቀ። ፓስተር ተከስተም ወደ ዋሽንግተን መመለስ ነበረባቸው። ግን ስልክ መደዋወላቸው ቴክስት መለዋወጣቸው ቀጥሏል። ከወር ገደማ ቆይታ በኋላ ፓስተር ተከስተ ኦክቶበር ዘጠኝ ወይንም መስከረም ሀያ ዘጠኝ ወደ ሚኔሶታ ተመልሰው ሄዱ። ያኔ ለቤተ ክርስቲያን ወይንም ለመንፈሳዊ አገልግሎት አልነበረም አመጣጡ ብለዋል ወይዘሮ ውሳና። እናም ፓስተር ተከስተ በተከፈለላቸው አውሮፕላን ተሳፍረው ሚኔሶታ ደረሱ። እተያዘላቸው ሂልተን ሆቴል ገቡ። ወይዘሮ ሳናም ከምሽቱ አንድ ሰዓት ገደማ ሲሆን ወደዚያው ሄድኩ ብለውኛል። እንደሚመጣ ያውቃሉ። ያው ሰዓቱን ነገረውት ሄዱ። እርሶ ሆቴል ለምን ሄዱ? ያው እንዳልኩ በቃ፣ ስለ ቢዝነስም እናወራለን አለ። ያው እንደዚህም ሪሌሽንሽፕ ስለጀመረን ያው አብሬ ሄድኩኝ ማለት ነው። እንደዚሁ የተጫወት እናወራለን አለ። ራት ልንበላ ሄድን። በቃ ራት በኋላ መጠጥ ምናምን ጫለች ማስያ የሻምፓኝ ምናምን እጠጣለሁ ሲል፣ ቆይ እንሂድ፣ እንግዛ አንድ ሳሚ የሚባል ጓደኛ አለሁ ሳሜል ተስ ዘማሪ ያለ አንድ እሱ እንድጠጣ የሚፈልገው መጠጥ አለ። መጀመሪያ ያው ከኔ ጋር ስላለው ሪሌሽንሽፕ አንዲት ልጅ ጋር እንደዚህ ሊሄድ ነው ምናምን ብዬ ስለ አንድ እንኳን እኔና እግዚአብሔርም ደስ ይለዋል። አንተ እንዲህ ሬልሽፕ ካለኝ አለ እንዴት ምናምን ስለው አይ ያው ከሚስቴ ጋር ያለኝን ነገር ስለሚያውቅ አለ እና እንዲያሳየኝ መጠጥ አለ። እስኪ ቆይ ልየው ምናምን አለ እና ያው ገዝቶ በቃ እራት ከበላን ባላ ይዞ ገባ ማለት ነው። እንደ ምን መጠጥ ነው ያውቁት አለ በኋላ ነው የማቀውጣት። ከጠንካራ መጠጥ ይዘን ገባን ማለት ነው። ለእርሶ ሻምፓኝ ተገዛ ወይስ? ያን ያ ገዝቷል። ሻምፓይን ነው የሚጠጣልኩ፣ ገዛለሁት። ይዛችሁ ገባችሁ ሆቴል ሆቴል ውስጥ እንደገባ መጠጦችም እንደነገር እና መጠጥ ፒክቸር አነሳ። መጀመሪያ ለእኔ ሻምፓኝን ሰጠኝ። ከዛ ለራሱ ቦድካውን ቀጥቶ መጠጣት ጀመረ ማለት ነው። ከዛ እሱን ከረጣ በኋላ ያንን ፎቶን ጓደኛው ለሳሚ ላከለት። የመጠጡ አዎ፣ ደግሞ ጡቴን ፒክቸር ነገር እንደዚህ ከፍለፊት ብድግ አደረገና አሁንም ላከለት። ይልክ እነገባል። ጡትን ነው። አዎ። ተገላልጠው ነበር እንዴ? እንደዚህ የለበስኩት ልብስ እንትን ስላለ ሪላክስ የሚያደርግ ልብስ እንደዚህ ልለብስ ጎንበስ የገና እንትን ስል አነሳኝ እና ላክ፣ ቴክስት አደረገለት ወዲያው። መልሶ ይሄማ ለብቻህ አትችለውም አለኝ፣ አጋዥ ያስፈልግሃል። ጡቴን ፎቶ አንስቶ ከላከለት በኋላ በቃ ሁኔታው ተቀየረ። ቀደም ሲል ዘማሪ ሳሙኤልን አንስተው ነበር ወይዘሮ ሳአና ፓስተር ተከስተ ቴክስት ያደረጉለት ጓደኛቸው ማለት ነው። ከሳሚ ጋር ተነጋገሩ ታዲያ ምን ይተባባሉ? አንቺ ያናግሪ ብለው ወዲያው ሰጠኝ ማለት ነው። እኔም ለኒውዮርክ እመጣለሁ ምናምን እና አብረን በቃ መገናኘት እንችላለን እያለ ወሬ ማውራት ጀመረ። ሶስታችን ሆነን አብረን እኔ አላወኩኝም። እንዲያውም በቃ ለኒውዮርክ እናንተ ሀገር እመጣለሁኝ ስላገለግል፣ ኦልሬዲ ሆቴል ይዣለሁ፣ ፕሌንም ቆንጫለሁ፣ ፓስተር ተከስተ ቤትነትም እሱም ይመጣል፣ እናንተ ቸርች ሌላ ፓስተር እንድሪያስ ቸርች ሊያገለግል ይሄኛው ደግሞ ፓስተር ስለሺ ልናገለግል እንመጣለን ተናኝም ብሎ እዚያው ላይ ሲመጡ ከኔጋ ለሁለት እንትን ሊወጡ ሀሳብ እንዳላቸው ሴት አፕ ምናምን ማድረግ ጀመሩ ማለት ነው። ከዛ በኋላ በቃ ሁኔታ በጣም ተቀየረብኝ። በቃ ያው ደነገጥኩኝ ስለተጠራጠርኩኝ በቃ መሄድ አለብኝ ብዬ ጥያቄ አቅርብ አቅርብ። ወይዘሮ ሳና ጥርጥር የጀመሩት ያኔ ነበር እንዴ? ጥርጥር የጀመሩት ስትል ተጠራጠርኩና ልሂድ ነው አሉ ሲሉኝ፣ ኦ ጥርጥር የጀመርኩት ስል ከኔ ጋር ሳይሆን ኖርማል ጭቅላቱ ልክ አልመሰለኝ፣ ይቅርታ ትክክል እንደማያስብ በዛ ወቅት እንደተለወጠ፣ እርስዎን በፍቅር በስጋ ፍተወት እንደፈለገወት ለማወቅ በጣም ዘግይተዋል። ለዚሁ አላማ ለዚሁ ዓላማ ይሄንንማ እኮ በደንብ ነው እንጂ እሱማ አውቃለሁ። ያወቅኩት፣ አዎ ልክ ነው፣ ትክክል ያልከው። ሻምፔኝ ይጠጣሉ፣ ይፈቀዳል? በቤተ ክርስቲያን፣ ይቅርታ አይፈቀድ። እሺ ልሂድ አልኩት። ይሄን ጊዜ በቃ አስገድዶ እንደተኛ አደረተኛ ማለት። ወይዘሮ ውሳና ከዚህ ፈተና ለመውጣት ለማምለጥ በእርግጥ ከልባቸው ፈልገው ነበር። ምን ያደረጉት ጥረት ሳለ ያው በሩ ጋር ነው የቆመው፣ ወደ ስልኩን ያያል። በበሩና በስልክ መካከል ነው የቆመው። ያው በቃ ከዚህ በላይ ብዙ ባልሄድ ደስ ይለኛል። ግን ጣለ አለ ግዴታ፣ ፍላጎቴ ለማስገደድ በጣም የሚያስፈራ ሁኔታ ነበር የማየው። አነጋገሩ ምኑ ያ በጣም አድርጌ ሪስፔክት አድርጌ እንደ ኢንጅን የምታየው አይነት ሰው የነበረ ይሄ የተለወጠ ነገር ነው። በቃ ይማየው አንድ ሰው አሁን የለም፣ ይሄ የአንቺን ፍላጎት ነበር ቢሎት ምን ይላሉ? የኔ ፍላጎት አይደለም። በህግም ላይ የተያያዘ ነገር ነው። የመጮህም ሁሉም ነገር በህግ ላይ ያለ ነገር ነበር። ህግ ላይ ያለ አልገባኝም ዘሮ ወይ፣ በኋላ በህግ ላይ ይሄንን ሪፖርት አድርግ ያለኝ ሄጄ ማለት ነው። ጮሆ ነበር እንደ እንደ እሱ ነገር ለእንትን ለማለት ፈልጌ ነበርና ያው ከሱ ምለ እኔ ያን ጊዜ በደንብ አላቀው እሱ ራሱ ነ ነገ ቢመጡት ኖሮ ምናምን እያለ በሚቀጥለው ቀን። ይሄ የመጀመሪያ ቀን ነው አይደለም? ይሄ የመጀመሪያ ቀን ሁለተኛ ቀንም ነበራችሁ? የመጀመሪያ የመጀመሪያው ቀን ከልቦ ከሱ ለማምለጥ ከዚህ ፈተና ለመውጣት ፈልጌ ነበር ብለውኛል። ይሄም ሆኖ ግን ሁለተኛ ቀን ደግሞ ሄደው አደሩ። በቃ ከዛ ወዲህ ያው ባለቤቶች ከዳርሽ ያልቃል። ፎቶም አለኝ፣ አንስቴሻለሁኝ፣ እንዲህ ያረጋለሁ፣ በዚህ ያረጋለሁ፣ በቃ ከእንግዲ ወዲ ከኔ መታመል፣ ብዙ የሚለው ነገሮች ነበሩ ያለ። በእንደሱ ነው። አርብለት የተገናኘ ነው ድጋሜ ሊሄዱና አብረው ሊያድሩ የፈለጉት ፎቶግራፍ አስንቼሻለሁ፣ አጋልጥሻለሁ፣ ለባልሽ ነግራለሁ፣ ምናምን ስላለ ነው ስላለ ነው። በቃ እንደሱ ነው። ነገሩን በሽምግልና ለመመልከት አቶ መልአኩና ወይዘሮ ሳናን ጨምሮ ከፓስተር ተከስተን በኩል ሰዎች ተመድበው የቴሌኮንፈረንስ ማለትም የስልክ ውይይት ተጀምሮ ነበር በአጭሩ ከሸፈ እና አቶ መልአኩ ሸምጋዮቹ በሀቅ አልዳኙንም ነው የሚሉት ሽምግልናው ምን ጎደለው አቶ መልአኩ እስቴ ወደ ርሶ ልምጣ ይህን ነገር አደባባይ በማውጣትስ የምትጠቀሙት ነገር ይኖራል። እዚህ ሀገር ያወቅኩት እንደመጣሁት አንዱን የቤተ ክርስቲያን መሪ ሌላው ያዘውም ወይም ደግሞ ሁሉንም አቀፍ የሆነ ሊደርሽፕ የለም። ስለዚህ በቤተ ክርስቲያን በኩል መፍትሄ ለማምጣት በጣም ያስቸግራል። በእርግጥ ፓስተር ተከስተ ተጠይቆ ፓስተር ሙሉጌታ እንደዚሁም ፓስተር ታዬና ሌሎች በተገኙበት ተጠይቆ የወሲብ ግንኙነት እንደፈጸሙ፣ አስካሪ መጠጥ እንዳጠጣት እንደጠጣ፣ እሱም እራሱ ለእነዚህ ሰዎች ተናግሯል፣ አምኗል፣ ይቅርታም ጠይቋል። የእኔ ጥያቄ የነበረው ነገር ምን ወንድም ነበር። ሁሉንም እውነት ንገረኝና ወደ ይቅርታ እንላ- የሚል ጥያቄ ነበር። ተስፋ ሚካኤል የሚባል ዘማሪ የሚጠጡትን መጠጥ ፎቶ አንስቶ ይለዋወጡ ነበር ማለት በድምጽም አናግረዋለች። ሳሚን፣ እኔም እመጣልሁኝ፣ በዘመን መለወጫ ፓስተር ተከስተም ይመጣል፣ ትንገናኝ፣ አብረን ሦስታችንም አንድ ላይ መደሰት እንችላለን ብሎ አናግሯታል። ይህም ነገር እውነት ወጥቶ ያኛውም ወደዚህ ወደ ንስሐ የሚመጣበትን ሁኔታ በጣም አጥብቄ ፈልግ ነበር። ግን ይቅርታ እንዲፈጸም ደግሞ የምፈልገው እኔ ሁሉንም እውነት መናገር ሲችል ነበር፣ ያንን ማድረግ አልቻለም። እና ይሄ አገልግሎት ነገር አገልግሎት ሰው ካወቀብን ብለው ለአገልግሎታቸው በዙ የሚጨነቁት ነገር ስላለ የእኛ ቤት መፍረሱ፣ የኛ የልጆቻችን በዚህ አደጋ ላይ መውደቅ እንደ ቀላል ነገር መታየቱ ትንሽ አሳዘነኝ። እና በዚህ ነገር ከሆነ ምናልባት እንደውም ይሄ እግዚአብሔር ራሱ ያወጣው ነገር ነው የገለጠው ነገር ነው። እኔ መደበቅም አያስፈልገኝም። ይሄ ነገር ተደጋጋሚ ነገር ከሆነ ምናልባት ይ ሚዲያ መቅረቡ ለውይይት ሁኔታዎችን አመች ለቤተ ክርስቲያን ችግር ለችግሩ መንስኤ ለማፈላለግ ጥሩ አይነተኛ ምክንያት ሊሆን ይችላል እና ቤተ ክርስቲያንን ሊጠቅም ይችላል የሚል እምነትም ስላደረብኝ ወደ እናንተ መትቼ ሌሎችም እንዲማሩበት ሳይፈለኩኝ ወደ እናንተ መምጣትን ለእናንተ መግለጽ ፈለኩኝ። ለመሆኑ የየአብያተ ክርስቲያናቱ መሪዎች ወይም ፓስተሮች ምን ይላሉ? ሽምግልናውንስ እንዴት ነበር ያካሄዱት? ፓስተር ተከስተ ከሚያገለግሉበት ቤተ ክርስቲያን በኩል ፓስተር መስፍን ጉዳዩን ከያቅጣጫው መርምረን ለጊዜው ከአገልግሎት አግደነዋል፣ ሌላ ቦታም አገልግሎት እንዳይቀበል ነግረናል። እኛም ነገሩን ለቤተ ክርስቲያን ለምዕመናን ይፋ አድርገናል ብለው ግን ፕሮግራሙ ባይቀርብስ የሚል ጥያቄም አንስተውብኛል። ከዚያም ሽማግሌዎቹን ፓስተር ሙልጌታ አባተን የቤተ ክርስቲያኑ ሽማግሌ ናቸው የተባሉትን አቶ ምስጋናን በና አቶ መላኩ በኩል ደግሞ ፓስተር ታዬ ጠይቄያለሁ። ሁሉም ፕሮግራሙን ባታቀርበው ከማለት ያለፈ በጉዳዩ ላይ ለመናገር ፈቃደኞች አለመሆናቸው ነው የገለጡልኝ። በሰሜን አሜሪካ የኢትዮጵያውያን ወንጌላዊት ቤተ ክርስቲያን አገልጋዮች ህብረት ዲሬክተር ወይም ሰብሳቢ የሆኑትን ፓስተር ግዛው ደርሰህንም አነጋግሬ ያለው መልሳቸው ተመሳሳይ ነው። እንግዲህ፣ ይሄን ይመስላል። አሎላ ፕሮግራሙን ለማቅረብ ስዘጋጅ፣ ግን የተለያየ የስልክ ጥሪ ለምን ይቀርባል ነው አንድ ሰው ላይ አነጣጥረን የዛን ሰው ሰብእና ለማለት አይደለም። ይሄን ነገር አስተማሪነቱን ነው የምናየው። እሱ ይመስለኛል። እዚህም ጋር ለአድማጭም ሆነ በጉዳዩ ላሉ ሰዎች መታየት ያለበት ሲጀመር፣ እንዲህ ያለው ነገር ባይወደድ አይገርመኝም። ጉዳዩ የሚመለከታቸውም ያዩ የታዘቡትም እንደማይወዱት፣ እኛም እንደ ግለሰብ በዛ ስሜት ልናየው እንችላለን። ነገር ግን የዜና ጉዳይ ሆኖ የመነጋገሪያ ርእሱ ሰው ነው ሲቀርብ ለመገናኛ ብዙሃን ከቀረበ በኋላ እኛም ራሱ ያሰራር መንገዱ እንከተላለን እንጂ የግል ፍቃዳችን እዚህ ቦታ ድርሻ አይኖርም። ባለ ታሪኮቹ ባለ ጉዳዮቹ ይሄ የደረሰብን ብለው ያነሷቸው ከዚያ በላይ መሆኑ ነው ትምህርታዊ የሚያደርገው ከውድቀትም መማር የሚቻልበትን ነገር ያመጣ ይሆናል። መንግዶቻችን ያነሱታል። ነጥቡን እዚህ ላይ አንድ ነው መጥቀስ ስንፈልገው ዘማሪ ውሳሜ የሚል ወይዘሮ ውሳና ያነሳሉ። እኔ ሴትዮዋ የሚሉትን ነገር ሁሉ አላልኩም ስለነገረኝ እግዚአብሔር ይባርኮ ብዬ ነግሬያቸዋለሁ በስልክ። ይሄንንም ግን ለአንተ ነው የምነግርህ እንጂ አየር ላይ ድምጽ እንዲወጣ አይደለም ብሎኛል። እንደው ስሙን ስለተጠቀሰ እዚህ ነገር ውስጥ ምንም የለሁበትም የሚል መልስ ነው በደፍናው የሰጠኝ። ይሄንን መጥቀስ ስላለብኝ ነው። የንጉሴ አክሊሉ የዛሬ መሰናዶ ምን ይሆን? አዲሱ አንተ ልጠየቀ ንጉሴ ምን ያጣል ብለህ ላ እሱስ ልክ ነው ወይ ታሪክ አልያም ስፖርት ካልሆነም ካልሆነም አንድ የቤተ ክርስቲያን ዜማ ልትለኝ ነው አይደል? ይልቅ የዛሬውን መሰናዶ ልንቀርጸው ስንል ያጫወተንን ታስታውስ የለ? እንዴታ የመቻሉ ከበደ መታፈሪያ ነው የነገረው። ቃለ ምልልስ በሚያደርጉበት ጊዜ ከመንግስቱ ወርቁ ጋር ለኢትዮጵያ ብሔራዊ ቡድን ሲጫወቱ መንጌ ጥሩ የጭንቅላት ኳስ ለከቤ ይሰጠዋል። ከቤ የሚያችን ኳስ ይገጭና ከመረብ ያሳርፋታል። ወዲያው ታዲያ ከቤ ጠጋ ብሎ ታንኪዩ መንጌ ቢለው ምን ነዋ ዛሬ በእንግሊዝኛ ከቤ ብሎ መልሶለታል። እንግሊዝኛ አትናገርም ሲለኛው እኮ ብሎም ከቤ ንጉሴን አስቆታል። በወቅቱ ድንቅ ነው። ወደ ዛሬው ውይይት እንለፍ። ንጉሴ እንደምን አመሸህ? እንደምን አመሸህ። መቼም የኔ ነገር እዚያና እዚህ ነው አሉላና አዲሱ። ባለፈው ጊዜ ስለ ቋንቋችን፣ ስለ ግዕዝ ዛሬ ደግሞ ስለ እግር ኳስ ከአስራ ዘጠኝ መቶ ሀምሳዎቹ መጀመሪያ አንስቶ ለቅዱስ ጊዮርጊስ እና ለኢትዮጵያ ብሔራዊ እግር ኳስ ቡድን በዘጠኝ ቁጥር ቦታ ሲጫወት የማውቀውን የአሜሪካ ሎስ አንጀለሱን ፍስሐ ወልዳ ማልዌንን በአንድ አጋጣሚ አንድ ቦታ ድንገት አገኘሁት። እንደ አዲስ ተዋወቅ የችግረኛ ወጣቶች መርጃ ድርጅት አጋር የተሰኘ ማህበር መስርቶ ከሎስ አንጀለስ አዲስ በየስድስት ወሩ እንደሚመላለስ አጫወተኝ። ቆመናው ያምራል፣ ሰውነቱ ሙሉ ነው። የስፖርቱ ቱታውን ለብሶ ሲታይ ዛሬም በጨዋታ ላይ ያለ ይመስላል። ድርጅቱ አጋር ከመቶ በላይ ችግረኛ ወጣቶችን እየረዳ ያስተምራል። ከወጣቶቹ መካከል ብዙዎቹ ለዶክትሬት ድግሪ የደረሱም አሉ። ስለ ማኅበሩ ሌላ ጊዜ እናወራለንና እስኪ እንደው ዛሬ ሰሞኑን ሰላሳኛው የአፍሪካ ዋንጫ እግር ኳስ ውድድር በኢኳቶሪያል ጊኒ እየተካሄደ ስለሆነ ስለ እኛው ስለ ዝነኛው ስለ ተወዳጁ ስለ መንግስቱ ወርቁ አጫውተኝ። ስለ ፊት አውራሪው ስለ ዶክተሩ ጎንደሬው እያሉ ስለሚጠሩት መንግስቱ ወርቁ ፍስሐ እጅግ ከሚያደንቃቸው ተጫዋቾች መካከል አንዱ ነው። ፍስሐ በዚሁ ውይይታችን በአንድ ወቅት ከ አርባ አምስት ዓመት በፊት መሆኑ ነው። አስመራ ከምባሶይራ ቡድን ጋር ጊዮርጊስ ተጫውቶ አንድ ለአንድ ጨዋታው ሊጠናቀቅ ሲል መንግስቱ በራሱ ገይቶ ያገባትን ግብ በማስታወስ መንግስቱ ግሩም ተጫዋች ነው ብሎ ውይይቱን ይጀምራል። ግሩም ተጫዋች ነው። በእውነት ሲዘል ከብዙዎቹ ረጃጅም ሰዎች በላይ ሆኖ ወርሳት ኳስ የሚፈለግበት ቦታ ላይ የሚያሳርፍ። ለማሸነፍ በተቸገር ጊዜ እንደ መንግስቱ ያለ ሰው ነው የምትፈልገው። ምክንያቱም የምትሰጠውን ኳስ የት ቦታ እንደሚፈልገው ካወቅ ያንን ኳስ ስትሰጠው የሚፈለገውን እንትን ሙሉ በሙሉ ያሟላል፣ ግብ ያስገባል ማለት ነው፣ ባጭር ጊዜ ውስጥ። ለምሳሌ የማረሳው ለምሳሌ የማረሳው ብሎ ፍስሀ ይህንኑ የእምባሶ ኢራንና የቅዱስ ጊዮርጊስን ቡድን ጨዋታ ሊያስታውሰን ነው። የዛን ጊዜ እንደውም ብጥብጥ ሆኖ ሰውን አረጋግተው ነው በሰላም እንድንወጣ ከሜዳ ያደረጉን እና ይህ የሆነው አንዱ የማስታውሰው መጨረሻ ደቂቃ ላይ በቴስታ ገጭቶ ሁለት ለአንድ የማሸነፍ እድል ያስገኘን እሱ ነው። ሶስተኛ አፍሪካ ዋንጫም ላይ የማረጋገጫዋን ግብ ያስገባው አራተኛዋን ግብ ያስገባው መንግስቱ ወርቁ ነው። ቆራጥ የሆነ በእውነት ኦበዝ ስፖርተኛ፣ ጥሩ ተጫዋች፣ በቴስታ በደረቱ ኮንትሮል የሚያደርግ የተሟላ አካባቢ ያሉትን ተጫዋቾች ሁሉ የሚያበረታታ ይገልጸዋል። መንግስቱ ከብሔራዊ እግር ኳስ ተጫዋቾች ጀግኖቻችን መካከል አንዱ ነው። በጎንደር በኩል ነጻነት ከተመለሰ በኋላ የመጨረሻው የጠላት ጦር ከሀገር እንዲወጣ የእግሩን ትቢያ አራግፎ ከሀገር እንዲባረር ያደረጉ ስመጥር አርበኛ እንደነበሩ ይነገርላቸዋል። በሀገራችን ተካሄዶ በነበረው በሶስተኛው የአፍሪካ ዋንጫ ውድድር ወቅት ቀደም ሲል ፍስሐ እንደገለጸው ወሳኝ የሆነችዋን ግብ አግብቶ የኢትዮጵያ ብሔራዊ ቡድን በጭንቀት ገላግሎ ሕዝቡን ያረጋጋ የግብፅን ብሔራዊ ቡድን አራት ለሁለት አሸንፈን ዋንጫውን ከቀዳማዊ ኃይለ ሥላሴ እጅ እንድናነሳ ያደረገ የኢትዮጵያችን የቁርጥ ቀን ልጅ ነው። መንግስቱ እንደ መንግስቱ ወርቁ ወሳኝ ግብ አግብቶ ከጭንቀት የሚገላግለንን ጀግና ስንፈልግ እነሆ ሀምሳ ሶስት አመት ተቆጠረ። መንግስቱ የጀግና ጀግና ነው። ዛሬ ከፈረሱ ጋሪው እየቀደመ ብናሸንፍ ምን ታደርጉልናላችሁ ሆነ ጥያቄው። ጥሩ ነው፣ ይሄ ባልከፋ። ተጫዋቾቻችን ግን ብር ብር ሲሉ ለውጤት አልታደሉም። ከብሔራዊ ስሜት ይልቅ የግል ጥቅም እንደቀደመ መረዳት ይቻላል። ለሁሉም የወደፊቱ እስኪሳካ ያለፈውን መጨዋወቱ ሞራል ቢሆን ብዬ የቅዱስ ጊዮርጊሱን የልሳነ ጊዮርጊስ ጋዜጣ ዋና አዘጋጅ ታሪኬ ቀጭኔን ለመሆኑ፣ መንግስቱ ወርቁን እንዴት ነው የምትገልጸው? አልኩት። ታሪኬ እንዲህ አለ። መንግስቱ ከሁለተኛው አፍሪካ ዋንጫ ጀምሮ ለኢትዮጵያ ብሔራዊ እግር ኳስ ቡድን ተሰልፎ ተጫውቷል። መንግስቱ ወርቁ የስሙ ፊደል ስምንት ነው። የሚለብሰው ሹራብ ስምንት ቁጥር ነው። የመኪናው የመጨረሻው የሰሌዳ ቁጥር ስምንት ነው። ሎተሪ ሲገዛ ስምንት ቁጥርን ይመርጣል። የተቀበረው ታህሳስ ስምንት ቀን ነው። አራት ዓመት ሆነው ማለት ነው። መንግስቱ ስሙ ግን ከመቃብር በላይ ነው። በኢንተርናሽናል ጨዋታዎች ለሀገሩ ለኢትዮጵያ ብሔራዊ ቡድን ከስልሳ በላይ ግቦችን በማግባት እስከ ዛሬ ድረስ ሪከርዱን እንደያዘ ነው። መንግስቱ ታሪኬ ባለው ላይ የኔውን ግንዛቤ ደግሞ ልጨምር። ቅዱስ ጊዮርጊስ ፊደሉ ስምንት ነው። መንግስቱ ለሀገሩ ለኢትዮጵያ የመጀመሪያው ኢትዮጵያዊ የአፍሪካ ፉትቦል ኮንፌዴሬሽን ኢንስትራክተር ነው። ኢንስትራክተር የሚለው ቃል ፊደሉ ስምንት ነው። የዚህ ተጫዋች ስም ከነ አያቱ ሲጠራ መንግስቱ ወርቁ ስንቄ የአንድ ቡድን ነው፣ አስራ አንድ። አሁንም የኢትዮጵያ እግር ኳስ ነገር የዲቪ ልጆች እንደሚሉት እቅዱ ዶሮ ወጥ አፈጻጸሙ ሽሮ ወጥ ሆኖ እንዳይቀር ከልብ መትጋት ያስፈልጋል። በመጨረሻም እንግዶቼን እሳ ወልዳ ማኑኤልን እና።

Come with this man, I have man, my you, Thank you. not know, much <laughs> ሙሉቀን ቀን ስለዚህ ልጅ ያለውን ታስታውሳለህ? የቆየ ነው፣ የሰሙ አድማጮች ሁሉ ያስታውሱታል። ዛሬ ግን ሀሳቡን ይቀይራል ብዬ እገምታለሁ። ሙሉቀን እንዲህ አድርጎ ሲጫወት እንዴት አለማመስገናልሞ ይቻላል? ሙሉቀንን ያስከብረዋል እኮ ራሱ። እንዳትረሳውም ያደርጋል፣ እንዳትረሳውም ያደርጋል። ለዚህ ሰዓት ያቆየን ውይይት አለ፣ ወደዚያ ልናልፍ ነው። የዛሬን ዝግጅት በስፋት የያዘውም ይኸው ርዕሰ ጉዳይ ነው። መነሻው ደግሞ የምን የሰውታው አድማጫችን አቶ መላኩ ሽዳኛ ያደረሱን መልእክት ሲሆን ማህበረሰባችን ምን ነው እዚህ ደረጃ ወረደ? መፍትሄውስ ምን ይሁን ትላላችሁ ብለን በአሁኑ ሰዓት ኒውዮርክ የሚኖሩትንና የብዙ ጊዜ ተባባሪያችን ፕሮፌሰር ጌታቸው ኃይሌን ከአትላንታ ጆርጂያ የኢትዮጵያ ወንጌላዊ ቤተ ክርስቲያን ፓስተር ቄስ ዶክተር ቶሎሳ ጉዲናን አዋይተናል። አሉላ፣ የዛሬው ውይይት ዓላማ ቅድምም ዳግመን ገልጠናል። መፍትሄው ምንድን ነው፣ በየትኛውም የእምነት ዘርፍ ያሉ የምእመናን አገልጋዮች የሚናገሩትን ይተገብራሉ ወይ የሚናገሩትን የሚያስተምሩትን ይኖሩታል ወይ? ያ ዋናው ጭብጥ ሆኖ በተጨባጭ ከደረሰው ሁኔታ አንጻር ደግሞ የየበኩላቸውን፣ አንደኛው በፕሮቴስታንት አንደኛው በኦርቶዶክስ እምነት ሁለቱም በክርስትና እምነት ውስጥ ያሉ እንግዶቻችን ናቸው። በዚህ በሁሉም ዙሪያ በተለይ በኦርቶዶክስም እንደምናውቀው ብዙ ችግር ነበር። እዚህ ከተማችን ለምሳሌ አንድ ቄስ የሰው ሚስታ ማገጡ በሚል ብዙ ተወራ። እሱም ለአስተማሪነቱ እናዋይበት ነበር። ሚስቴን አማገጡ ብኝ የሚለው ሰው ግን እኛ ጋር ባለመቅረቡ ጉዳዩን አየር ላይ ማውጣት አልቻለም። አዲሱ ትልቁን ነጥብ እያነሳ ነው። ደጋግመን አጽንኦት መስጠት ያለብን የግለሰቦች ጉዳይ አይደለም። በዚህ ውይይት ላይ የሚቀርበው አሁንም የምንወያይበት ትምህርታዊ የሚሆነው ለማህበረሰብ በሚጠቅም መልኩ በአንድ ቦታ የተፈጠረ ስህተት፣ በአንድ አጋጣሚ የታየ ስህተት፣ እንዲህ አይነቱ ስህተት ከሚያመጣው ጣጣና ጉዳት በላይ በማህበረሰብም ላይ የሚፈጥረውን ሁከትም ጭምር ከግምት አስገብቶ፣ ቅድም በምሳሌ መኖርን በምሳሌ ማስተማርን ጠቅሰሃል። እሱንም ጨምሮ ሁሉም እንደየ ኃላፊነቱ ደግሞ የአንድ ቤተ እምነት ጉዳይ አይደለም ወይ የአንድ እምነት ጉዳይ አይደለም ይሄ ሰው በመሆንና የትኛውም እምነት ቤቶች ውስጥም ቢፈጠር ጥያቄው ቀደም ብለ ሁለቱንም አምጥተሃልና በዛ አንጻር አድማጮችን እንዲመለከቱት ከወዲሁ ማሳሰብ እንወዳለን። እነኚህ የሀይማኖት አዋቂዎች በዛ ደረጃ ነው ውይይቱን የሚወስዱልን። ይሄ አሁን የተፈጸመው አይነት ስህተት ብቻ ሳይሆን ሌሎችም ስህተቶች በማህበረሰቡ ሲከሰቱ የሚታይበትን አቅጣጫ የምንጠቁም የታሰበው ውይይት ወደዛው ና እዚህ ስህተት ውስጥ ያሉትንም ሰዎች ለእንግዶች አናነሳም። አላማችንም እነሱ አይደሉም። ምንድን ነው ይሄ ጉዳይ እንዴት ነው የሚፈታው? መብት የሚያገኘው ነው። ቄስ ዶክተር ቶሎሳ ጉዴና ከአትላንታ ጆርጂያ፣ ፕሮፌሰር ጌታቸው ኃይሌ ከኒውዮርክ፣ ሁለታችሁንም እናመሰግናለን። ዶክተር ቶሎሳ ጀምሩ ይችላሉ። ምንድን ነው ይሄ ነገር እንዴት ያውታል ነው በአጠቃላይ እግዚአብሔር ባርካችሁ። በሕዝባችን አገልጋዮች መካከል እየሆነውና እየተሰማ ያለው አሳፋሪና አጸያፊ ነገር አንድ ወሳኝ የሆነ ክፍተት እንዳለ የሚጠቁም ነው። በመጀመሪያ ደረጃ በባህላችን መንፈሳዊ ሰዎች ይታመናሉ፣ ይወደዳሉ። ስለሆነም መናገር ከቻሉ ይሰብካሉ፣ ድምፅ ካላቸው ይዘምራሉ፣ ይቀድሳሉ ያለምንም ቅድሜ ሁኔታ ስምና መድረክ ይሰጣቸዋል። እነርሱም የሚችሉትን መስጠት እንጂ ከአገልግሎት ጋር የሚመጣውን በረከት፣ ተወዳጅነት፣ ዝና፣ ታዋቂነት እንዲሁም ተጠያቂነት ለማስተናገድ ብቁ ወይም በቂ ትምህርትና ዝግጅት ላይኖራቸው ይችላል። እንግዲህ ለወደፊት ይህንን ክፍተት ለመዝጋት የሞራል ጉዳይ ሆነ የአገልግሎት ብቃት የሚያስመሰክር ስልጠናና ብስለት ያስፈልጋቸዋል። እንደዚሁም ሲያጠፉ፣ የሚመክራቸው ሲወርቁ፣ የሚያነሳቸው መንፈሳዊ መሪ ስር መሆን የግድ ነው ይላለውኝ። ፕሮፌሰር ጌታቸው ወደ እርስዎ ጋ እንምጣ። ተመሳሳይ ነው ጥያቄው። ምንድን ነው ነገሩ? ምንነው እዚህ ተደረሰ? ምን መደረግ አለበት? በመሳሰለው ዙሪያ እሺ ችግር የዛሬ አይደለም። ከጥንት ጀምሮ ሲወርድ ሲዋረድ በሰው ልጅ መካከል ያለ ነው። እንዲያውም በኢትዮጵያ ቤተ ክርስቲያን ትልቁ ኃጢአት የወሲብ ጉዳይ ነው። ከጥንት ጀምሮ በሰው ላይ ያለ ነው ብያለሁ። ለምሳሌ አንድ የሚነገር ታሪክ አለ። በሀገራችን አንድ ሰይጣን ጎታች ይሞክራል ለመጎተት ጀማ ወንዝ ሄዶ ቢጸልይ ቢጸልይ ቢጸልይ ምንም ሰይጣን አልመጣለትም። በመጨረሻ አንድ ዝቅቅ ያለች አሮጌት ሰይጣን መጣች ይባላል። ምነው አንቺ መጣሽ? ይችላት ትላልቆቹ ጎበዞቹ ሁሉ ደብረ ሊባኖስ ሄደዋል መነኮሳቱን ሊያሳስጡ፣ መነኮሳቱን ኃጢአት ሊያሰሩ ሄደዋል ብላ ነገረችው ይባላል። እንግዲህ ምንድን ነው ይሄ በተለየ መንፈሳውያን የሆኑትን የበለጠ ያስቸግራል። የመጽሐፍቱ ስናየው በገድሉ ላይ ሁሉ ስናየው በተለየ በካህናቱ ላይ ይጠነክራል። ይሄ ደግሞ ለእኛ አዲስ የሚሆንብን አሁን ዶክተር እንደተናገረው በካህናቱ ላይ ሲመጣ ነው፣ ያን ጊዜ ነው የሚያስደነግጠን ነገር ግን ታስታውሱ እንደሆነ ዳዊት ሰሎሞንን የወለደው በኃጢአት ነው። የዳዊት ልጅ እህቱን የደፈረው በኃጢአት ነው እና ትላልቆቹ መንፈሳውያን የበለጠ ይጎዳቸዋል። እኔ በመስሪያ ቤቴ አንድ ጓደኛ ነበረኝ፣ ኢየሱሳውያን ጀዙት ነው እና ብዙ ጊዜ ሲያስተምር ጣሊያን ሀገር ትልቅ የሃይማኖት ማስተማሪያ ቦታ አለ፣ ሲያስተምር የኖረ ነው እና አንድ ቀን ከተማሪዎች አንዷ በቃ ልቤን ማረከቸዋለ የሀምሳ ስድመት ሽማግሌ ወጣት ነው ሽማግሌ ነው እንበለው። ግን ያን ሁሉ ፈተና አልፎ እዚያ ላይ ሲደርስ ወደቅ እና ኢየሱሳዊነቱን ምንኩስናውን ሁሉ ትቶ ወጣ። በዚህ ምክንያት በጣም ከፍ ያለ ትምህርት ያለው ነው። ማስተማሩ ራሱ አስፈላጊ ነው። መምህራን ሲመረጡ ምናልባት በብዙ ፈተና ሊደረግ ይችላል። አሁን ወደ ምንኩስናውን ሲገቡ ስንት ዓመት ያህል ፈተና ያስጡ ይገባሉ ያንን ፈተና ካላለፉ አይመለኩሱም እና እንደዚሁም፣ በክህነትም በኩል እንደዚሁ ማድረግ ያስፈልግ ይሆናል። ብዙ ሰው እንደ ስራ ምን ልስራ ብሎ ወታደር ልሁን፣ ወይንስ ካህን ልሁን፣ ወይንስ ደግሞ ነጋዴ ልሁን ብሎ የሚገባበት አይደለም። ይሄኛው ጥሪ ነው። ለአገልግሎት ጥሪ ነው እንጂ መኖሪያ አይደለም። ከስራዎች መካከል አንዱ አማራጭ ስራ አይደለም። የጥሪ ነው። እግዚአብሔርን ለማገልገል እና የእግዚአብሔር ስም በተጠራበት ቦታ ሁሉ የሰይጣን ትግል አለና በዚያ ምክንያት ነው ይሄንን ሁሉ የምናየው። ካህናቱን በተለየ ከሌላ ሰው የተለየ አድርገን ማየት የለብንም። እንደ ሁላችንም ሰዎች ናቸው፣ ይደርስባቸዋል የፈተና ጌታም ቢሆን ወደ ፈተና አታግባን አለ እና ፈተናውን ከገባን ልንሸነፍ እንችላለን እና ከፈተና ለመውጣት የፈለግን እንደሆነ አለመግባቱ ነው ብሎ ነው ያስተማረን። እና ይሄ በሁሉም ዘንድ ያለ ነው። በግብጽ ቤተ ክርስቲያን ብዙ ጊዜ ቆይቻለሁ። እዚያም ያየሁት ነው። በካቶሊኮቹ ዘንድ የሚያየሁት ነው። የገሌ ቤተ ክርስቲያን ወይም የገሌ ሃይማኖት የሚባላል የሰው ልጅ ችግር ነው፣ የሰው ልጅ ችግር ነው ማየት ያለብን እንጂ የሀይማኖት ችግር አይደለም። ቅድም እንደተባለው አባቶች ከእግዚአብሔር ቀጥሎ እስከ መመለክ የሚደርሱ ናቸው እና ያ ነው እንግዲህ የሚያስደነግጠን። እዚያ ደግሞ በአንድ በኩል ሕዝበ ክርስቲያኑ መነገር አለበት ማወቅ አለበት። እንደዚህ ያለ ነገር ከሕዝበ ክርስቲያኑ መጠበቅ አለበት እነሱም፣ ሕዝበ ክርስቲያኑ አስተማሪዎቹ፣ ካህናቱ ወጥቶ ሲያስተምሩ እኛ ሁላችንም ደካሞች ሰዎች ነን፣ እርዱ ማለት አለባቸው ው ህዝበ ክርስቲያኑም መርዳት አለበት ለማለት ነው። አዎ ህዝበ ክርስቲያኑ ወይም አማኙ እነዚህ መሪዎች መንፈሳዊ አባቶች እንደነሱ ሰዎች መሆናቸውን አውቀው ተገቢውን አክብሮት ከመስጠት ያለፈ እንደው በጣም ከመጠን ያለፈ ሁኔታ ሲያሳዩ ሰዎችም ይፈተናሉ። ዶክተር ቶሎሳም እንዳሉት በባህላችን ደግሞ መንፈሳዊ ሰዎች ይከበራሉ፣ ይፈራሉ፣ ይወደዳሉ። ዛሬ የሚሆነው ያ አይደለም። አሁን በኦርቶዶክሱም ብናይ አንድ ወጥ የሆነ ነገር አናይም። ሁሉም በየፊናው የፈለገውን ነው የሚያደርገው። በፕሮቴስታንቱም ያየን እንደሆነ ወጥ ከላይ ሆኖ የሚመራ አይሆንም። ሁሉም ጸሎት ቤት ይከፍታልና ምናልባት ይሄ እንደዚህ ለቀቅ ያለ ነጻነት የመኖሩ ጉዳይ ይሆን እንደዛ ያደረገን። እንደው በዛው ይቀጥሉና፣ ፕሮፌሰር ወደ ዶክተር ቶለሳ እሄዳለሁ በዚህ ሀሳብ ታችን አልተቋጨም። በሚቀጥለው ሳምንት ውስጥ ተከታዩን ክፍል ይዘን እንቀርባለን። በድጋሜ እግዚአብሔር ይስጥልን። በውይይት ውስጥ አሉላ ፕሮፌሰር ያነሷቸው አንድ ሁለት ነጥቦች አሉ። መሪዎቹን ወይም ጳጳሳቱን፣ ካህናቱን ሕዝቧ ከብርም እንደ የመሳሰለ እና ጳጳሳቱስ የህዝቡን ብሶት ይሰማሉ ወይ? ካህናቱ፣ መሪዎቹ? ዋሽንግተን አካባቢ በሆነ ጉዳይ ላይ ውዝግብ ነበር በአንድ ካህን የተነሳ። ይሄው ዜና ለትልቁ የቤተክርስቲያን መሪ ለፓትሪያርኩ ደረሳቸው። ምእመናን ሄደው አቤት አሉ። እስካሁን ድረስ ከእሳቸው ቢሮ ከፓትሪያርኩ ምንም መልስ አልመጣም። መልስ ልህ ቄሱን ለመቅጣት ወይም ለማባረር ወይም ስልጣኑን ለመውሰድ ላለመውሰድ አይደለም። ጉዳዩን አይተኑ ይሄን ወስነናል የሚል ለምእመናኑ አክብሮት መልስ መስጠት ያስፈልጋል። እና ህዝቡ ብቻ ለማከብረው መሪዎቹም ህዝቡን ማክበር አለ ተከታዮቹም ማክበር አለባቸው። እኔ አንድ ካህን እኔ እንደ ምዕመን ካላከበረኝ በጣም ችግር ይኖራል ማለት ነው። እና በአካባቢያቸው የሚፈጸም ነገር ቢጠቁሙን ለትምህርታዊነቱ እናገርባለን። ትምህርታዊነቱን አሁንም አጽንኦት እንስ አዲሱ አንድ ቃል ለወርውር ለመቋጫችን በዚህ ጉዳይ ላይ በግል አሁን የሆነውን ድርጊት ብቻ ተኩረው ሰዎች ብዙ አስተያየት ሊሰጡ እንደሚችሉ ይገባኛል። እንዲያውም ከዚያ አልፎ የሃይማኖት እይታ የተለያየ የግል አመለካከትንም እዚህ ውስጥ የማስገባት ጉዳይ ሊኖር ይችላል። አላማው ይሄ አይደለም። ሰዎች ከዚህ ቁም ነገር እንዲገበዩ የምናደርገው የማህበረሰብ ችግር ነው። ይሄ ብቻ ሳይሆን ሌሎችም ችግሮች በቤተ እምነቶች አካባቢም ቢሆን በውይይቱ በሰፊው እንደተነሳው ሌሎች አካባቢዎች ሲከሰቱ መፍትሄ ማፈላለግ ችግሮችን ከግለሰቦቹም በላይ እንደ ማህበረሰብ እንዲህ አይነት ጉዳቶች እንዳይደርሱም ከደረሱም በኋላ ሁነኛ መፍትሄ እንዴት ይገኛል የሚለውን አቅጣጫ የመጠቆም ነው። አስተያየቶች የምታደርሱን አድማጮች ከዛ አንጻር ከፍ ባለ ደረጃ አይታችሁ እንድታደርሱ እንጠይቃለን። ከእናንተ ግብዣ አስተያየት ወዳደረሱት ወንድሞቼና እህቶቼ እንደምን አላችሁ? ቢኒያም ነኝ ከራችስተር ኒውዮርክ። ማቲው እና ነቢያት በእሑድ ፕሮግራሙ እነሱን በተመለከተ የቀረበ ዝግጅት አድርገዋለሁ። በጣም ጥሩ ነው፣ ጥሩ ታዝበዋል፣ ስሜትም ኮርኳሪ ነው። ለአንድ ወር ባደረግኩት የኢትዮጵያ ቆይታዬ እኔም የታዘብኩት ይህንኑ ነው። ለመሆኑ ይህች ሀገር ወዴት እየተጓዘች ነው የሚለው ጥያቄ በአእምሮ ውስጥ ተጠንሶም ተመልሻለሁ። በእውነቱ አስተዋይ ህሊና ያለው ሰው ቢመለከተው በጣም ያሳዝናል። እናሷን አታውቅ አያሷን ትናፍቅ እንደሚለው መሆኑ ነው። የንግድ ተቋማትን ስያሜ የዲያስፖራው ተጠቃሞ ውጤት እንደሆነ አጠያይቅም። ኢትዮጵያ ጀግኖች የሏትም? ወንዞት፣ ተራሮች፣ ብቅዬ፣ የአዋፍ ወይም የዱር እንስሳት የሏትም? ሌሎችም ሌሎችም ለስያሜ የሚሆኑ የሉንም? የሰለጠንን መስሎን ከቋንቋ አጠቃቅም ጠቃሚና ጎጂውን ለይተው የማያውቁ ወጣቱ ትውልድ በተለይም አትረው ገንዘው ለመቃብር የሚያበቁት ጎጂ የውጭ ባህሎችን በይፋ እያስተናገደ ነው። ከአለባበስ ጀምሮ ደባል ጎጂ ባህሪዎችን ይህ አእምሮ አደንዛዥ እፅን መጠቀምን ጨምሮ ተፋፍሞ በይፋ ይታያል። ነው የቋንቋ አጠቃቀሙ እንትወው ያሳዝናል። ከላይ ጀምሮ እስከታች ያለ ባለስልጣን በሬዲዮ ወይም በቲቪ መግለጫ ወይም ቃለ ምልልስ ሲያደርጉ የእንግሊዝኛ ቃላት ካልደነቀሩ አይረኩም። ማቲው እንዳለው ያልተማሩ እንዳይባሉ መሆኑ ነው። በሚናገሩት አረፍተ ነገር መካከል የባዕድ ቃል መደንጎር ድልድዩ እንደተሰበረ አውራ መንገድ መሆኑ ነው። መውደድና መጥላት አብረው ተቀምጠው፣ መውደድን ነጥዬ አቅፌ ባመጣው ጥላቻም ሳላየው ኮተቱን ጠቅልሎ እቤቴ ተገኘ አብሮ ተከትሎ። ለምን እንደወደድኩ ለምን እንደጠላሁ በደንብ አስረድቼ ቤቴን ዘጋለሁ አንዱን አስወጥቼ ብዬ ብናገርም ትናንትና አቅቶኝ የሁለቱም ጉዶች ተሸካሚ ሆንኩኝ፣ በማለት መውደድና መጥላትን በተመለከተ ላነሳ ነው ሀሳብ አስተያየታቸውን በግጥም የጀመሩት ወለላይ ወይም ማቲያስ ከተማ ናቸው። ዝርዝር አስተያየታቸው ይቀጥላል። መውደድና መጥላት የማይለያዩ መንትያ አካላት በመሆናቸው መውደድ ካለ የሚጠላ፣ የሚጠላ ካለ ደግሞ የሚወደድ መኖሩ የማይቀር ነው። በዚህ የምንስማማ ከሆነ ለውይይት እንዲያመች መውደድንም ሆነ ጥላቻን በአራት ከፍለን ብናይ ውይይታችንን ይበልጥ ግልጥ የሚያደርግልን ይመስለኛል ይሉናል አቶ ማቲያስ። አንደኛው ሰው መውደድ ወይም መጥላት፣ ሁለተኛ ግዑዝ ነገር መውደድ ወይም መጥላት፣ ሶስተኛ ከተፈጥሮ ጋር የተገናኙ ነገሮችን መውደድ ወይም መጥላት እና አራተኛው የማይታዩ ነገሮችን መውደድ ወይም መጥላት ሌላም ማለት ይቻላል ብለን በመክፈል ማየት እንችላለን። የጥርሷን ንጣት፣ የጸጉሯን ዘማነት፣ የወገቧን ቅጥነት አይቼ ወደድኳት እንላለን። ከጠላንም እንደዚያው ነው ይላሉ ማቲያስ። የት አባቱ ሰው እንዳይመስልህ፣ ውሸታም ቀጣፊ ነው እኮ። በዚያ ላይ አጭበርባሪ ቂመኛ ችኮ ቢጤ ነው። ሌላም ሌላም ብለን ማጥላላታችንን እንቀጥላለን የሚላሉ ማቲያስ። ለሴቷም ታዲያ እንደዛው መሆኑ ነው። ግዑዝ ነገር ወይም ቁሳቁስ ከሆነ ፔጆ መኪና ወዳለው ሱፍ ልብስ መልበስ ደስ ይለኛል፣ ጥቁር ዶሮ አልወድም፣ አየት ያስጠላኛል በማለት መውደድንም ሆነ መጥላትን በተለያየ መልኩ መግለጽ ይቻላል። ሌላው ደግሞ አንድ ሰው አንድ ሌላ ሰው አይቶ አልወደውም ወይም አልወደድኩትም ቢል ለምን ጠላኸው ተብሎ ለሚጠየቀው ጥያቄ በቂ መልስ ላይኖረው ይችላል። ማቲያስ ከተማ ወለላይ ለምን እንወዳለን? ለምንስ እንጥላለን? በሚል አነሳ ነው የመወያያ ርዕስ። የብዙዎቹንም ምናልባት ያካተተ የሚመስል ነው። ሌሎቻችሁም ተሳተፉ እና እናመሰግናለን። የዛሬ መሰናዶ እየተገባደደ ነው። አሁን ቀጣዩን ዜማ ለስንብት መርጠናል። ቴሌ ላይም ቤክ በቅንብሩና በመሬቱ እኔ አሉላ ከበደና ጓደኛዬ አዲሱ አበበ ሰላም ብለናቸዋል። I'm uh -huh. ያላችሁ አድማጮች የማጠቃለያ ዜና ላሰማችሁ። የአዲስ አበባ ቀላል ባቡር ፕሮጀክት ዛሬ የሙከራ ስራ ጀመረ። የመጀመሪያው ጉዞ ከቃሊቲ ጣቢያ ተነስቶ እስከ መስቀል አደባባይ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች ከፍተኛ ባለስልጣናትና የህብረተሰብ ክፍል አባላትን ይዞ ተነስቷል። ለሶስት ወራት ይቆያል፣ የሙከራው ጉዞ። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ምዕራባዊቱን ቁልፍ ከተማ ማይዱጉሪን ለመያዝ ያደረገውን ጥረት ኃይሎቹ ያከሸፉት መሆኑን የአገሪቱ ጦር አስታወቀ። ግብፅ ውስጥ የታገደውን ሙስሊም ወንድማማችነት ፓርቲ ትደግፋላችሁ ተብለው ከታሰሩት ሦስት የአልጀዚራ ጋዜጠኞች አንዱ የሆነው አውስትራሊያ ፒተር ግሬስት ዛሬ ተለቆ ከሀገር እንዲወጣ ተደርጓል። ሱሪያ ዋና ከተማ ደማስቆ ውስጥ የሺአ ሙስሊም አማንያንን ወደ አምልኮ ቅዱስ ስፍራ ሲወስድ በነበር አውቶቡስ ላይ የደረሰ ፍንዳታ ቢያንስ ሰባት ሊባኖሳውያን ሺአ ሙስሊሞችን ገደለ። ምስራቅ ዩክሬን ውስጥ ከትናንት ጀምሮ በተካሄዱ ውጊያዎች ቢያንስ አስራ ሶስት ዩክሬናውያን ወታደሮችና ሰባት ሲቪሎች ተገድለዋል። የአፍሪካ እግር ኳስ ዋንጫ ከጥቂት ደቂቃዎች በፊት በ የዛሬው ግጥሚያ ተጠናቋል። በዩናይትድ ስቴትስ ደግሞ የሱፐር ቦል ምሽት ነው። ጤና ይስጥልኝ ክቡራትና ክቡራን፣ ማጠቃለያ ዜና በዚሁ አበቃ። ሰሎሞን አባተ ነኝ ዜናውን ያሰማዋቸው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሃያ አምስት እና በሰላሳ ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ዝግጅታችን በመደበኛው ደግሞ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራም መልሰን እስከምንገናኝ ያስተናገድ ናቸው አሉላ ከበደ እና እኔም አዲሱ አበበ። ፕሮዲሰሩን ቴሌላይም ቤትን እንጨምረን ሰላም ተናደሩ እንላለን።